ባለፈው ማክሰኞ ነጭ የእስረኛ ልብስ ለብሰው ፍርድ ቤት ከቀረቡት 34 ኢትዮጵያውያን ስደተኞች አራቱ ለአካለ መጠን ያልደረሱ እድሜያቸው በ11ና በ14 ዓመት መካከል የሚገኝ ወጣቶች ነበሩ። ጉዳያቸውን የተመለከተው ከዚምባብዌ ዋና ከተማ ሀራሬ 84 ኪሎ ሜትር ርቀት ላይ የሚገኘው የማሮንዴራ ፍርድ ቤት ስደተኞቹ በህገወጥ መንገድ ዚምባብዌ ገብተዋል ሲል ወስኖ ወደ ሀገራቸው እንዲባረሩ ለኢሚግሬሽን ባለስልጣናት አስረክቧቸዋል። እነዚህ ባለፉት አመታት ዚምባብዌ ውስጥ ተይዘው ወደ ሀገራቸው ከተባረሩት በመቶዎች ከሚቆጠሩ ስደተኞች ጥቂቶቹ ናቸው። የተሻለ ህይወት ፍለጋ ከአፍሪቃ ቀንድ ተነስተው ወደ ደቡብ አፍሪቃ ረዥም ጉዞ ከሚያደርጉት በሺዎች ከሚቆጠሩ ስደተኞች መካከል የኢትዮጵያውያኑ ቁጥር ጥቂት የሚባል አይደለም። ባለፈው ማክሰኞ ፍርድ ቤት የቀረቡት ኢትዮጵያውያን ስደተኞች ጠበቃ ሊዮን ሙሪንጋኒ እንዳሉት ሰሚ አላገኙም እንጂ ኢትዮጵያውያኑ ወደ ደቡብ አፍሪቃ መሄድ እንዲፈቀድላቸው ተማጽኖ ነበረ። ጠበቃው እነዚህ ስደተኞች ከሀገራቸው የወጡት ያለ ምክንያት አይደለም ይላሉ። ግጭቶቹን ሸሽተው ነው የመጡት። ሰዎቹን ካየሃቸው ኃላፊነት ያለባቸው ሰዎች ናቸው። አንዳንዶቹ ቤተሰቦች አሏቸው። ቤተሰቦቻቸውን ጥለው የመጡም አሉ። ጥቂቶቹ ደግሞ ለአካለ መጠን አልደረሱም። በዚምባብዌ የኢሚግሬሽን ሕግ መሰረት አንድ የውጭ ዜጋ ሳያሳውቅ ወደ ሀገሪቱ ከገባ ሕገወጥ ስደተኛ ተደርጎ ነው የሚወሰደው። ወደ 399 የሚሆኑ በዚምባብዌ በኩል ወደ ደቡብ አፍሪቃ ለመሻገር የሞከሩ ኢትዮጵያውያን በዚህ ዓመት በታህሳስ ወር ወደ ሀገራቸው እንዲባረሩ ተደርጓል። ስደተኞቹ ዚምባብዌ የሚመጡት ለሰው አሻጋሪዎች ብዙ ገንዘብ እየከፈሉ ነው። ይሁንና የዚምባብዌ ህግ፣ ህገ ወጥ የሚባለውን ስደት የሚያመቻቹት አሻጋሪዎቹ ላይ ሳይሆን እውነተኛ ስደተኞቹ ላይ ማተኮሩን የሀገሪቱ የማህበራዊ ጉዳዮች ሚኒስትር ፕሪስካ ሙፋሚራ ይተቻሉ። በእርሳቸው አባባል ግን ዚምባብዌ የገባ ሁሉ እውነተኛ ስደተኛ ነው ማለት አይደለም። ወንጀለኞቹን እያሳደድን አይደለም፣ እውነተኛዎቹን ስደተኞች ነው የምንከታተለው። ዚምባብዌ ከዓለም አቀፍ የስደተኞች ህግ ፈራሚ ሀገር አንዷ ናት። ትክክለኞቹን ስደተኞች የመንከባከብ ኃላፊነት አለብን። እኛ ጋር እስከመጡ ድረስ ተቀብለን ልናስተናግዳቸው፣ ልንንከባከባቸው ይገባል። ሆኖም እውነተኛ ያልሆኑትን ስደተኞች መለየት አለብን። ሁሉንም አንቀበልም። ቦዲበሀራሬ የዶች ቨለ ዘጋቢ ዚምባብዌ ውስጥ የሚያዙ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረ ስለሄደበት ምክንያት በዚምባብዌ የኢትዮጵያን ኤምባሲ አስተያየት ጠይቆ ነበረ። ባለስልጣናቱ ግን ይፋ መግለጫ ለመስጠት ፈቃደኛ አልሆኑም። ሆኖም የኤምባሲው ባለስልጣናት እንደሚሉት ወደ ደቡብ አፍሪቃ ለመሻገር ሲሞክሩ ዚምባብዌ ውስጥ የሚያዙት ኢትዮጵያውያን የተሻለ ሕይወት ይጠብቃቸዋል ተብለው እየተታለሉ እንደሚመጡና ለጉዞ የሚያወጡትን ገንዘብ በሀገራቸው ስራ ላይ ቢያውሉት አቅማቸውን ማሳደግ ይችሉ እንደነበረ ይናገራሉ። ወደ ደቡብ አፍሪቃ የመሻገር ሙከራ ሲያደርጉ ዚምባብዌ ውስጥ ስለሚያዙት ኢትዮጵያውያን ቁጥር ዶቼቨለ ከዚምባብዌ የኢሚግሬሽን ባለስልጣናት ዝርዝር መረጃ ማግኘት አልቻለም። በጠበቃ ሙሪንጋኒ እምነት ከጊዜ ወደ ጊዜ እየተባባሰ በመሄድ ላይ የሚገኘውን ይህን ችግር ከስር መሰረቱ ለመፍታት የኢትዮጵያ ባለስልጣናትና አጋሮቻቸው አንድ መላ መፈለግ አለባቸው። ሀገራቸውን ለቀው የሚሸሹትን ኢትዮጵያውያንንና ደቡብ ሱዳናውያንን ወደ መጡበት ማባረር ለችግሩ መፍትሄ አይደለም። ይህ መፍትሄ የሚሆን አይመስለኝም። መፍትሄው ጉዳዩ በሚመለከታቸው ባለስልጣናት ተፈልጎ ሊገኝና ተግባራዊም ሊሆን ይገባዋል።